በኦሮሚያ ክልል ህጻናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ እየተመለመሉ ነው ሲል ኢሰመኮ አስታወቀ። በኦሮሚያ ክልል ህጻናትን ጨምሮ ሰዎች ከህግ አግባብ ውጭ ለመከላከያ ሰራዊት አባልነት በግዳጅ እየተያያዙ መሆናቸውንና የተያያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የኢትዮጵያ ሰብዓዊ መብቶች ኮሚሽን ዛሬ ሐሙስ ህዳር 26 ቀን 2017 ዓ ም ባወጣው መግለጫ አስታውቋል። ኮሚሽኑ ከህዳር 4 እስከ 2017 ዓ.ም በኦሮሚያ ክልል አዳማ፣ ቢሾፍቱ፣ ጅማ እና ሻሸመኔ ከተሞች እንዳካሄደ በገለጸው ክትትልና ምርመራ የመከላከያ ሰራዊትን እንዲቀላቀሉ በሚል ህጻናትንና የአእምሮ ህሙማንን ጨምሮ የክልሉ ነዋሪዎች በግዳጅ መያዛቸውን አመልክተዋል። ኢሰመኮ ባወጣው መግለጫ ዙሪያ ማብራሪያ እንዲሰጡን ስመኝሽ የቆየ የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬብ መሰልን አነጋግራለች። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ህጻናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው እንዲሁም ደግሞ ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የሚገልጽ መግለጫ አውጥቷል እና በቅድሚያ ይሄ ድርጊት እየተፈጸመ እንደሆነ በምን አወቃችሁ ወደዚህ ክትትልና ምርመራ የገባ ነው? ያው በኦሮሚያ ክልል የተለያዩ አካባቢዎች የክልሉ የአስተዳደር እና የጸጥታ አካላት እንደዚህ አይነት ድርጊቶች እየፈጸሙ ነው። ማለትም የመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምንመላ እናከናወናለን በሚል ሰዎችን በግዳጅ የያዙ እንደሆነ ህጻናትን ጨምሮ ማለት ነው የያዙ እንደሆነ እና የተያዙትንም ለመልቀቅ ቤተሰቦቻቸውን ገንዘብ እንዲከፍሉ እያስገደዱ ነው የሚል አቤቱታዎች እና መረጃዎች በደረሱን መሰረት ነው ይህንን ክትትልና ምርመራ ያደረግነው። እንግዲህ ባጣራችሁባቸው አካባቢዎች ወይም ባላችሁ መረጃ መሰረት በግዳጁ የተመለመሉ ሰዎችና ህጻናት ቁጥር ምን ያክል ነው? በትክክል ይህን ያህል ነው ማለት አይቻልም። ምክንያቱም የተወሰኑ በኦሮሚያ ክልል የተወሰኑ አካባቢዎች ብቻ ነው እነሱም በአዳማ በቢሾፍቱ በጅማ እና በሻሸመኔ ከተማዎች ነው ያደረግነው እና ሁሉም የተያዙበት አካባቢም በእነዚህም ከተማዎች ቢሆን ደን በቁጥር ማወቅ አልቻልንም ግን ለምሳሌ እንደ ማሳያ ማድረግ የምንችለው ለምሳሌ አንድ የማቆያ ስፍራ ገብተን ካነጋገርናቸው ናቸው ውስጥ ህጻናት የሆኑና አእምሮ ህመምተኛን ጀምሮ ወደ ሰላሳ ስድስት ሰዎች ለማስለቀቅ ችለናል ካሉት አመራሮች ጋር ተነጋግረን እኛ ባለንበት የኛ ቲም ባለበት የተለቀቁ ሰዎች መኖራቸውን አይተናል። በእነዚህ ክትትል ባደረጋችሁባቸው እና ባጣራችሁባቸው አካባቢዎችስ ምን ያክል ሰዎች እንደተለቀቁ ስም የሚታወቅ ነገር አለ? በጣም ያስቸግራል። እንደሱ ለማለት ምሳሌ ለመስጠት ካልሆነ በስተቀር እንዳል በክልሉ ያሉ አካባቢዎች በሙሉ አልሄድንም። በእነዚህም አካባቢዎች ማቆያ ስፍራዎች ናቸው ተብለን ባገኛናቸው ቦታዎች ያሉትን ብቻ ነው ለማወቅ እንችለው። ህዳር 14ና 15 ለምሳሌ ይሄ የመልመላ ስራ ተጠናቆ ወደ አንድ ሺህ አንድ መቶ ሰባ አካባቢ የሚሆኑ ለሰራዊቱ የማስረከብ ሂደት ላይ ከዛ ውስጥ ወደ ስድስት መቶ ሁለቱ ብቻ ናቸው መስፈርቱን አሟልተው ህጻናት ያልሆኑ በፍቃዳቸው የገቡ ስድስት መቶ ሁለቱ ብቻ ናቸው ያሟላሉ ተብለው የተቀበሉት እና በዚህ መገመት ይቻላል። ግን ይሄ የአንዱ አካባቢ ብቻ ነው የሚያሳየው። ከዛም በተጨማሪ ደግሞ ቤተሰቦች ለማስለቀቅ ተግዳጅ የተወሰዱትን ገንዘብ እንዲከፍሉ እንደሚገደዱም ገልጻችኋል እና ገንዘቡን ከፍለው ያስለቀቁ ቤተሰቦች አግኝታችኋል? ነው ይሄስ ክፍያ የሚፈጸመው እንግዲህ እንደዚህ አይነት የገንዘብ ክፍያ በሚደረግበት ጊዜ ቤተሰቦችም ወደ ሌላ ችግር ይዳርገናል። ሰዎቹም እንደገና ልጆቹም ወይ የተያያዙትም ወጣቶች አካለ መጠን የደረሱ ቢሆኑ እንደገና ለሌላ ችግር ይዳረጋሉ በሚል ብዙ ዝርዝር መረጃ መስጠት አይፈልጉም። እሱንም ማስገደድ ስላልቻልን ዝርዝር መረጃ ውስጥ አልገባንም። ግን ያስለቀቁ ሰዎች አሉ። ብዙ ጊዜ መጠኑ ከሀያ ሺህ እስከ መቶ ሺህ ሊደርስ የሚችል ነው የሚጠየቀው፣ እንግዲህ እንደ አቅማቸው። አንዳንድ ጊዜ የተደራደሩ የሚያስቀልሱበት ሁኔታ አለ። በዛም ሁኔታ የተፈቱ ሰዎች አግኝተን አነጋግረናል። እንትን ማን ነው ለፍትህ የሚያቀርባቸው? ይህንን ለማድረግስ የታየ እርምጃ አለ? በምርመራው ሂደትም በክትትሉ ሂደትም የኦሮሚያ ክልል ኃላፊዎችን አግኝተን ድርጊቱ እየተፈጸመ እንደሆነ እነሱም አምነው፣ ነገር ግን እስከታች ድረስ እንዲወርድ መመሪያ እንዳስተላለፉ እንደሰጡ እንደዚህ አይነት ምልመላዎች በአፋጣኝ እንዲቆሙ መመሪያ እንደሰጡና የምልመላ ማቆያ ስፍራዎች እነሱም እየጎበኙ ያለ ፈቃዳቸው የተያዙ ሰዎችን እና እድሜያቸው አስራ ስምንት ያልሞላ ህጻናትን እያስለቀቁ እንደሆነ በኦሮሚያ ኃላፊዎች ነግረውናል። ሰዎቹንም ተጠያቂ እንደሚያደርጉ ገልጸውልናል። እንደዚሁም የመከላከያ ሰራዊት አመራሮችም እንደዚሁ በየቦታው እየሄዱ ህጻናትንና በግዳጅ የተያዙ ሰዎችን እያስለቀቁ እንደሆነ ከዛም መረዳት ችለናል። ስለዚህ እዚህ ነው በሪፖርታችንም ይሄ የግዳጅ ምልመላ ሳይሆን የነጻነትን መብትን የሚነካና የህገወጥና የዘፈቀደ ስርዓት እንደሚ የሚያሟላ የሰብአዊ መብት ጥሰት እንደሆነ የገለጽ ነው። ነገር ግን በተለይ ይህንን ድርጊት የፈጸሙ ሰዎችን እንዲሁም ደግሞ የተያዙ ሰዎችን ለማስለቀቅ ገንዘብ የተቀበሉ ሰዎችን ግን ተከታትሎ ተጠያቂነት የማረጋገጥ ኃላፊነቱ የኦሮሚያ ክልል እና የፌዴራሉም እንደዚሁ መከላከያ ሰራዊት ይሄንን ክትትል አድርጎ ማረጋገጥ አለበት የሚል ምክር ሀሳብ በዚህ ምክንያት ነው የሰጠነው። እናንተ ምርመራ ካካሄዳችሁባቸው እንደ አዳማ፣ ቢሾፍቱ፣ ጅማ እና ሻሸመኔ ውጭ ያሉ ሌሎች የኦሮሚያ ከተሞች ውስጥ ተመሳሳይ ነገር ለመፈጸሙ መረጃ አላችሁ? ከኦሮሚያ ውጭ ውስጥ በሌሎች ክልሎች ውስጥ ተመሳሳይ ነገር ይፈጸማል? እኛ መረጃም አቤቱታም የደረሰን ከኦሮሚያ ክልል ነው። በተለይ በስፋት አቤቱታ የመጡባቸው አካባቢዎችን ነው መርጠን ክትትልና ምርመራ ያደረግንበት። በሌሎቹም አካባቢዎች ሊፈጸም ይችላል የሚል ግምት ሊኖር ይችላል፣ ግን በዚህ ግዝበት ይሁን በተወሰነ መልኩ ይቀንስ፣ እሱን ማረጋገጥ አንችልም። ግን በተወሰነ መልኩ እንደዚህ አይነት አሰራር ካለ ቶሎ እርምጃ ወስዶ መከላከል የሚቻልበትን ሰዎቹንም እንደዚሁ ተጠያቂ ማድረግ እንደሚያስፈልግ ለመጠቆም ነው። እንደዚህ አይነት ምልመላ ደግሞ ሊቀጥልም ስለሚችል በሌሎቹ ክልሎች በቀጣይም አስፈላጊው የጥንቃቄ እርምጃዎች እንዲወሰዱ በተለይ ለሀገር መከላከያ ሚኒስቴር ምክረ ሀሳባችንን አቅርበናል። ይህ አይነቱ የግዳጅ ምልመላ እንዲቆም ከዚህ በኋላም ተፈጻሚ እንዳይሆን ለክልሉ ሊሆን ይችላል ወይም ለፌዴራል መንግስት ምን አይነት ምክረ ሀሳብ ነው ያቀረባችሁት? እንግዲህ ከዚህ ምሳሌ ወስደን እንደዚህ አይነት መመሪያው ሲሰጡ የምልመላ መስፈርቶቹ ህጉን የጠበቁ ናቸው። የብሔራዊ ህግንም የዓለም አቀፍ ህግን መስፈርቶቹ በራሳቸው ያንን የሚያሟሉ ናቸው። ግን ወደ ታች ወርዶ ምልመላው በሚሰራበት ጊዜ በመስፈርቱ መሰረት መመልመሉ ሰዎች በፍቃዳቸው እየተመዘገቡ እንደሆነ በዚህ ሂደትም ህጻናት በህገወጥ መንገድ እየተያያዙ እንዳልሆነ እና ክፍተትን ፈጥሮ ሰዎች ገንዘብ መሰብሰቢያ ሰዎችን ማንገላቻ እንዳይሆን አስፈላጊው ጥንቃቄ ሊወሰድ ይገባል። እንደዚህ አይነት ድርጊት ውስጥ የገቡ ሰዎችን ደግሞ በህግ ጠይቆ ተጠያቂነትን ማረጋገጥ እና ለወደፊቱም ትምህርት እንዲሆን ሌሎችም ወደዚህ አይነት ድርጊት እንዳይገቡ ትምህርት እንዲሆን ማድረግ ያስፈልጋል። የህግ በላይነትን ማረጋገጥ በጣም አስፈላጊ ይሆናል። በጣም አመሰግናለሁ። ወይዘሮ ራኬብ መሰለ የኢትዮጵያ ሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር የሰብአዊ መብት ኮሚሽኑ በኦሮሚያ ክልል ህፃናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው እንዲሁም ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ስለመገደዳቸው ዛሬ ባወጣው መግለጫ ዙሪያ ለሰጡን ማብራሪያ እጅግ አድርጌ ያመሰግናለሁ። አድማጮችና ተመልካቾቻችን በዚህ መግለጫ ዙሪያ ከፌዴራል መንግስቱም ሆነ ከክልሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻቸውን ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።